ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህር እንዲኖራችን አውድ ለመፍጠር ብዙ የስልጠና ዘርፎች አሉ። የሰማችሁት ኪሮቤል ታምራትን ነው። በሐመረ ብርሃን የብራና መጽሐፍት ስራ ድርጅት አጋር መስራችና ዕደ ጥበበኛ ነው። ድርጅቱ ከሰሞኑ ስላቀረበው የብራና ውጤቶች አውደ ርዕይ በምሽቱ ያጫውተናል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩመራለው ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናደው እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ቀዳሚው መሰናዷችን ጥንታዊውን የብራና መጽሐፍት ዝግጅት ጥበብ ለአዲሱ ትውልድ ለማስተዋወቅ ስላለመው አንድ አውደ ርዕይ ይነግረናል። ከሰሞኑ በአዲስ አበባ የተከናወነውን አውደ ርዕይ እያሰናዳው ሐመረ ብርሃን የብራና መጽሐፍት ስራ ድርጅት ነው። ከአዘጋጆችና ጎብኚዎች ጋር ያደረግነው ቆይታ በመቀጠል ይደመጣል። ከሰሞኑ አዲስ አበባ ፒያሳ አሮጌው ፖስታ ቤት ቅጽር ግቢ እግር ጥሎት የሚከሰት እንግዳ ቢኖር ከጥንታዊ የኢትዮጵያን ዕደ ጥበብ ትሩፋቶች መካከል አንዱ ስለሆነው የብራና መጻሕፍት አዘገጃጀት አይን ከፋሽ ትዕይንት የመመልከት ዕድል ያገኛል። ከፍየል ቆዳ ማዘጋጀት ጀምሮ ስዕሉን፣ ሀረጋቱን ድጎሳውን ማይደሩን ጨምሮ ሙሉውን የብራና መጽሐፍት ዝግጅትን እንዲሁም በተጓዳኝ የሚሰራቸውን የቅርጻ ቅርጽ ከተለያዩ ማዕድናት የሚሰሩ ከነሐስ፣ ከብር፣ ከወርቅ፣ ከመዳብ የሚሰሩ ራዎችን፣ ጌጣጌጦችን፣ መስቀሎችን፣ የተለያዩ ቅርጽ ያላቸውን መሳሪያዎች፣ ተግባረ እዱን እና ሙሉ ምርቱን ደግሞ ሁሉም እንግዶቻችን ለማቅረብ የአባቶቻችን ጥበብ እንዲህ ትውልዱም ደግሞ በገቢ ሲካወናው እንዲመለከቱ ሳይ የአውደ ርዕይ ነው የተዘጋጀው። የሰማነው ኪሮቤል ታምራትን ነው። ኪሮቤል ወደ ቀድሞ ነገር እንመለስ የተሰኘውን ልዩ አውደ ርዕይ ያሰናዳው ሐምረ ብርሃን የብራና መጻሕፍት ድርጅት መስራቾች መካከል አንዱ የዕደ ጥበብ ባለሙያ ነው። ድርጅቱ የዛሬ አራት ዓመት ከተቋቋመ ወዲህ በዘርፉ አዲሱ ትውልድ ሊቀስማቸው የሚገቡ እውቀቶችና ልምዶችን ሲያጋራ መሰንበቱን ያውሳል። በዋናነት በሀመረ ብርሃን የብራና መጽሐፍ ስራ ዝግጅት ውስጥ ያሉ ክፍሎች አሉ። የመጀመሪያው ክፍል እንደ አንድ ህትመት መጽሀፎች የሚያዘጋጅ ክፍል ነው። ሁለተኛው የቅዱስና ስዕላት ወይም የስእላት ክፍል ነው። በጥቅሉ ብራና ስእላቶች የሚያዘጋጅ በበሬ በፍየል ቆዳ የሚያዘጋጅ ክፍል ነው። ሶስተኛው ክፍል የቆዳ ዘርፍ ነው። ቆዳውን በሙሉ ሁሉም በበሬም የፍየልም ቆዳዎችን የሚያዘጋጅ የሚያቀርብ ክፍል ነው። በአራተኛ የማዕድናት ማንጠሪያ ክፍል ነው። ቅድም እንደ በርቆት ማቀት ላይ ማላት የሚሰሩ ነገሮችን ይሰራል። አምስተኛውን ትምህርትና ስልጠና ክፍል ነው። ትምህርትና ስልጠና ክፍሉ ቋሚ ከአምስት አመት ከ አስራ አምስት አመት ያሉ ልጆችን ያማከለ የአዳር መርሃ ግብር ወይም ቋሚ ሰመር ካምፕ ስልጠና አለው። አብዛኛው የተግባር እድመ ተመስጦ የሚፈልግ ከልጅነት ጀምሮ እያደገ የሚመጣ መሆኑን በመረዳት ሌሎች እሱን ከሚፈልጋቸው ትምህርቶች ጋር አንድ ላይ በማዳበል አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህር እንዲኖራቸው ለመፍጠር ብዙ የስልጠና ዘርፎች አሉት። የብራና ላይ ጽሁፎችና ስዕሎች ጥበብ ከሞላ ጎደል በቀደሙት ዘመናት አሻራነቱ ይወሳል። የአሁኑ ዘመን ያፈራቸው ዘመንኛ የህትመት አማራጮች ብሎም የዲጂታል ዘዴዎች በተበራከቱበት ሁኔታ ግን ስለ ጥንታዊው ዕደ ጥበብ አሁንኛ ፋይዳ ጥያቄ የሚያነሱ ይኖራሉ። ኪሮቤል ለዚህ መልሳለሁ። ያው ለትውልዱ አንደኛ ውስጣዊ ትርጉም አለው፣ የማይታይ የማይገለጥ ሊሆን ይችላል። በዋናነት ይሄ አባቶቻችን ጥበብ ነው። ብዙዎቻችን በአንድም ሆነ በሌላ መንገድ የዘነጋ ነው የተው ነው የጣል ነው። ነገር ግን የምናውቀው አባቶቻችን በስርዓት አስቀምጠውት፣ ለክተው፣ ሰፍረው፣ መድበው ያስቀመጡት በሰዓቱ በጊዜያቸው በጣም ውጤታማ የነበሩበት ታሪክ የሰሩበት፣ ነገር ግን እኛ በተለይ ያለፉት በቅርብ ጊዜያት ያለፉት ትሎች ቅድም እንዳልኩት በተለያየ ምክንያቶች ለተግባር ለሚሰሩ ሰዎች የተለያየ ስም በመስጠት ይሄ ስራ ከኛ እንዲርቅ እንዲወጣ ሌሎች ዓለም ላይ ያሉ ሰዎች ሲሰሩት ትልቅ ስራ እንደሆነ እኛ ስንሰራው ግን ስም የሚያሰጥ ክፉ ስም የሚያስነሳ እንዲሆን ብዙ የተሰሩ ነገሮች ነበሩ። በዋናነት ይህንን ግን ትልድ አውቁ አሁን ካለው የስራ ጥምነት መንፈስ ወጥቶ የአባቶቹ ሙያ መስራት እንደሚችል አሁንም መልሶ ታሪክ መጻፍን የታየበትና የተረዳበት ይመስለኛል። አመረ ብርሃን የብራና መጽሐፍት ስራ ድርጅት ወጣቶች እየጠፋ መጥተዋል ስለተባለው ሀገር በቀል ዕደ ጥበብ በቂ እውቀት እንዲጨብጡ የትምህርት መርሃ ግብሮችን ከዘረጋ ስንባብተዋል። ተማሪዎችን እየተቀበለም ያስተምራል። ሀና ሰለሞን በመርሃ ግብር ውስጥ ከታቀፉ ተማሪዎች መካከል አንዷ ናት። የድጎሳና ሀረግ ስዕል ተማሪ የሆነችው ሀና የድርጅቱ የመገናኛ ብዙሀን ክፍል ባልደረባም ናት። አንደኛ እንግዲህ ተማሪ ለመሆን የመረጥኩበት ምክንያት የአባቶቻችን ጥበብ የቤተ ክርስቲያናችንን ጥበብ እየጠፋ ስለሆነ እኔም እንደ አንድ ትውልድ ተምሬ ለወደፊት ለሚቀጥለው ትውልድ ለማስተላለፍ እችል ዘንድ ለዛ ነው የመረጥኩት አንደኛ። ሁለተኛ ደግሞ ረቂቅ ስለሆነ ሰውን ልጅም የሚፈዋሽ ስለሆነ በዛ መንገድ ውስጥ መግባት ስለፈለግኩኝ ነው። ሀና እሷን የመሰሉ ወጣቶች ዘመን የተሻገረውን ዕደ ጥበብ ቢማሩ ያተርፉበታል የምትለውን ታጋራለች። እሺ፣ በመጀመሪያ ይህ እንደዚህ አይነት ነገር እንዲስፋፋ ወጣቱ የአባቶችን ጥበብ ማወቅ አለበት ብዬ አስባለሁ። ወረቀቱ እንደምናውቀው ቶሎ የሚበላሽ ነው፣ ቶሎ የሚቀዳደድም ነው እና በዛ ምክንያት ታሪክንም ሆነ መንፈሳዊ ታሪኮችን ለማስቀመጥ ብራና ማወቃችን ብራና መጽሐፋችን ይጠቅመናል። አሁን በሚቀጥለው ትውልድ ትክክለኛ የኛን የራሳችንን እውነተኛ ታሪክና እውነተኛ ጥበብ ለማስተላለፍ በዚህ መንገድ ወጣቱ መሰማራት አለበት ብዬ አስባለሁኝ። ሐመረ ብርሃን የብራና መጽሐፍ ስራ ድርጅት ያሰናዳው አውደ ርዕይ ከመጋቢት አንድ እስከ ሰባት ሁለት ሺህ አስራ ሶስት ዓመተ ምረት ይዘልቅ ነበረ። አዘጋጆች ከጠበቁት በላይ ምላሽ ማግኘታቸውን ይናገራሉ። ከጎብኚዎች መካከል አንዱ የሆነው ዳግማዊ እውነቱ አውደ ርዕዩን ከተመለከተ በኋላ የተሰማውን አጋርቶኛል። ከመጀመሪያው ጀምሬ ሁሉንም ደፋለፍ እያልኩ ለመከታተል ሞክሬያለሁ እና የፈጠረብኝ ነገር ያው ብዙ ጥያቄ የነበረ ውስጤ የነበረ ነበረ የእሱን መልስ አግኝቼበታለሁ። በተለይ ስዕላቶቹ ላይ ቀለማቶቹ ላይ እንደገና አንዳንድ መስቀሉ እንዴት እንደሚሰራ ቅርጻቅርጾቹ፣ እነዚህ ባህሎቻችን እየጠፉ ነበረ ከሀገራችን ላይ እና የተለያዩ ገዳማትም የመዞሪያ አጋጣሚ ያለኝ እና አብዛኞቹ ነገር ከውጭ በሚመጡ ስዕላት እንደዚህ ቅርጻቅርጽ እየተቀየሩ ነውና ያ ባህላችንን እያጣኑ ነው ያለ ነው እና ሁሌ ቁጭት ይፈጥርብኝ ነበረ። እዚህ መጥቼ ይህም ፕሮግራም በመመልከቴ በማየቴ ድጋሚ ይሄ ነገር እንደ አዲስ በቃ እንዲነሳሳ ልጆች ያደረጉት ነገር በጣም ከፍተኛ እንትን እንዳለው ለመረዳት ይቻላል። ሐመረ ብርሃን የብራና መጽሐፍት ስራ ድርጅት በተመሰረተ በጥቂት አመታት ውስጥ የፈጠረውን መነቃቃት ለማስፋፋት የተለያዩ እቅዶችን መሰነቁን ሰምተናል። ማሰልጠኛ ተቋሙን ለማጠናከርና ጅምሮቹን ለመቋጨት የሚያስችሉ ዓለም አቀፍ የገቢ ማሰባሰብ ስራዎችን ጨምሮ ደጋፊ መርሃ ግብሮች መዘርጋታቸውን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዳዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ በአህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠልም ያለው ዝግጅት ወደ ኪነጥበቡ ዓለም ይመልሰናል። ሳሌ አለማዩ ቢራቱ ከሰሞኑ የደመና ዜማ የተሰኙ የስዕል ስብስቦቹን በፈንድቃ ይበአል ማዕከል አስመርቀዋል። አለማየው በአዲስ አበባ ዩኒቨርሲቲ አለ ጥበብ ትምህርት ቤት የተማረ ሲሆን ዘመንኛ ከሚባሉ ሳሌ አንተርታም የሚመደብ ነው። ጊዜ ስቱዲዮ ሠዓልነቱ ጎን ለጎን በከቶቤ የትምህርት ዩኒቨርሲቲ ውስጥም በስዕል ጥበብ መምርነት ይሰራል። የደንገረመው ከሳሊ አለማየው ጋር ያደረገችው ቆይታ ሳሌው ስራውንና ራሱን ከሚያስተዋውቅበት ይጀምራል። በጣም አመሰግናለሁ። ሳሊ እና መምህር ነኝ። ስሜ ያለማየው ቢራቱ ይባላል። እንግዲህ በዚህን ጊዜ ነው ስራ ላይ የቆየሁት ወደ አስራ አምስት አመታት ያህል ስዕል ላይ ቆይቻለሁ። በጣም ወደው ሙያ ነው። ይህን ይመስላል እንግዲህ ስለ እራሴ ሳሊ እና መምህርም ጭምር ነ ወደዛ ከመምጣታችን በፊት ግን አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ለመግባትህ ለመንደርደርህ መነሻ የሆነ ነገር ምንድን ነው? በጣም ይገርመኛል። ምንድን ነው አሁን ብዙዎቹ እንግዲህ ጓደኞቼም ስለነበሩ ብዙ ሳሌዎች፣ ሌሎቹንም የማወቅ እድል ስላለን ምንድን ነው የሚሉት ከልጅነታቸው ጀምሮ ወይ በጉርብትና በተለያየ መንገድ ሳሊ አካባቢያቸው ላይ ሲኖር የነሱ ተጽዕኖ ያለውን ተሞክሮ ይዘው ነው አርቲስኩን ለመግባት ወይ ላይ ያላቸው ሙያ ለማሳደግ የሚሞክሩት። የኔ ግን ከዛ በተቃራኒ ይመስለኛል። ምንም እንደዚ አይነት ሀሳብ የለኝም ማለት የልጅነት ምናምን ከልጅነት ጌ የተያዘ አይመስለኝም። ግን ቤትቤቻ በወጡ ነ ቤታችን ውስጥ ምግብ ይሸጣል፣ መጠጥ ይሸጣል። ና ነጋዴው ይመጣል። እንደ አጋጣሚ ኮተቤ አካባቢ ስለነበርኩ የኮሌጅ ተማሪዎችም ሊመጡ ይችላል። ጠላም አለ። እዛ ውስጥ ነው ያደኩት ለረዥም ጊዜ። ስለዚህ ሚገባ በምንትኖች እንትን አገኛለሁ በሮባለ ባለው ሂውመር አለው እና በጣም ደስ ደስ የሚሉ ነገሮች አሉት እና እነሱ ነገሮች ካልወድ እንግዲህ ሊትቸው ላይ ተጽዕኖ ወይ ደግሞ አርቱ ጋር የስነጥፈ የሚባለው ነገር ላይ በጣም እንደወድ እሱ ተጽዕኖ አድርጎብኛል። አልወጣም እንጂ የነዛ ሁሉ ጥርቅር ነው ብዬ አስበዋል። ከዛ በኋላ ነው ልክ ወደ ፕሪፓራቶሪ ወደሚለው ኮንሰርት ምናምን ከመጣም በኋላ ነው ወደዚህ ሺፍት ያደረኩት። እስቲ ያንተን የአሳሳል ዘይቤ እንዴት ትገልጸዋለህ? እንዲሁም ደግሞ ምን አይነት መልእክቶችን ነው በስዕሎች ለማስተላለፍ የምትሞክረው? አንዳንዴ ሳብጀክት ማተሩ ወስነዋል። አሁን የሚሰራው ስባ እሱ ወደሚገፋኝ ነው የሚሄደው እንጂ እኔ ይሄኛውን አሳሳል ይዣለሁ እና በዚህ አሳሳል ውስጥ እየከተትኩት ይዘው አልሄድም። ሳብጀክት ማተር ሆኖ ሊድ የሚያደርገኝ ብዙ ጊዜ አንዳንዴ የዶ የአስራ ስምንተኛ ክፍለ ዘመን የኢምፕሬሽኒስት ቴክኒክ እንግዲህ በዚህ በኮንተምፖራሪ ዘመንም እሱኛውን አሳሳል ትንሽ ልጠቀም እችላለሁ። ሞደርን ይሆንና ግን ቴክኒኩ ከዛኛው ጋር ሊመሳሰል የሚችል ይሆናል። አሁን ላይ የመጣሁበት ደግሞ ሱሪያሊስት የሚመስል አይነት ስሜት ይሰጠዋል። ይህል ማለት የሚመስል ማለት ነው። በእንደዚህ አይነት መካከል ውስጥ ግን ያለው ኦልሞስት አሁን እዚህ ዘመን ላይ ያለ ሳሊ ሲስም ኮንቴምፖራሪ አርቲስት ስለሚባል ኮንቴምፖራሪ አርቲስት ነኝ ብዬ አስባለሁ። ወደ መምህርነቱስ እንዴት መጣ? መምህርነቱ እንዳጋጣሚ ሆነው በዚህ የስነጥበብ ዘርፍ ላይ መጀመሪያ ከብዙ ሰው የለም ነበር። አሁን አሁን ትንሽ የበዛ መጣ እንጂ ከዛ በፊት ቦታዎች ነበሩ፣ ክፍት ቦታዎች ነበሩና ጊዜ ያላቸው ለምሳሌ ሁለት ቀን ሶስት ቀን ብታስተምሪ ወይ ግማሽ ቀን ብታስተምሪ ሌሎቹ ቀን ደግሞ ስቱዲዮ የመስራት እድል ስለነበረ ማስተማሩ ባይተርፍ እራሱ አርት ስለሆነ ሌላ አዲስ ኤክስፒሪያንስ ሼር ማድረግ አይነት ስለሆነብኝ እሱኛውን ድል ተጠቀሙት እንጂ የአስተማሪነት ሀሳብም ምንም ኖሮኝ አያውቅም ነበር ግን ሳስተምሮ ሐዋሳ ነው የሄድኩት። ሐዋሳ መምህራን ኮሌጅ ነበር የገባሁት እና ኤስቴቲክስ የሚባል ዲፓርትመንት ነበር ስነ ጥበብ፣ ሙዚቃና ስፖርት እና ስእሉን ወይ ደግሞ የስነ ጥበብ ፓርት እኔ እሱን ኮርስ ነበር እዛ ውስጥ ብዙ ኮርሶች አሉ። እነሱን ኮርሶች ይሰጥ ነበረ። አዋሳ አንድ አራት አመት ምናምን ቆየሁኝ እና በ፣ ከዛ ወደ አዲስ አበባ ተመልሼ የመጣሁኝ እዚህ ከመጣሁኝ በኋላ ስቱዲዮ አርቲስት የሆንኩት ሙሉ ጊዜ ማለት ነው። ከዛ ሙሉ ስቱዲዮ አርቲስት መሆን የሚያገበ ላይፍ ቻሌንጁ ትንሽ ከበድ ቅድም ስለሚል ምናምን የሚያግዘው ነገር ይፈልግ ስለነበረ ፖስታ ቤት ገባሁኝ። የአንድ ሁለት ዓመት ከዛ በኋላ ነው ኮተቤ አሁን ኢዱኬሽናል ዩኒቨርሲቲ የሆነው እዛ ገባ ይሆናል ነው። ስለዚህ አሁን ኮተቤ ዩኒቨርሲቲ ነው ኮርስ የምሰጠው። ስገባበትም አሁንም እያስተማርኩኝ የማስተማርን እንትን አይደለም ሲልም አደረገው እንዴት ነው አዲስ ነገር ሚስታ እዛ ጋር ሌላ ነገር አገኛለሁ እኔ እና መቀባበል ነው ብዬ ነው የማስበው እና በዛ መንገድ ነው ወደ መምህርነት ጎን ለጎን የገባውት። አሁን እንግዲህ የደመና ዜማ የተሰኘ አዲስ ኤግዚቢሽን ከፍተሃል። ምንድን ነው የደመና ዜማ? ምን ያህል ስራዎች ነው ያቀረብከው? ሀሳቡ ምንድን ነው? ከርዕስ ውስጥ የተነስተ ትንሽ አብራራልኝ። የደመና ዜማ አዲስ እንግዲህ ፈንድቃ ካልቸራል ሴንተር ቀረበ ነው። ሰላሳ አንድስት ስዕሎች ናቸው ያቀረብኳቸው። እዛ ደመና እኔ ጋ እንግዲህ እንደ ሀሳብ ሆኖ መጣ። ዜማ በራሱ የራሱ ነገር አለው አይደለም? ጉሮ አለው፣ ሞቅ ያለም አለው። ደመናል አንዳንዴ ላይክ ሀሳብ ይሆንብኛል፣ የሚሄድ የሚመጣ የሚቆም ሚዘን ይሆናል አይደል? ሚወርድ ይሆናል እና አንዳንዴ ደግሞ መከራ ይሆናል አይደል? አሁን ትነት ነው ብለን እናስብ የለን። አንዳንዴ ከባህር ላይ የሚሆን እንደገና ደግሞ ከአየር ላይ ደስት ምናምን አድርጎ እዛ ይከማችና ሲከብደው ይወርዳል አይደል? አንዳንዴ ይሄ ድስት ምንድነው? ከያንዳንዳችንም ባ ከእያንዳንዳችን ደስታ እየትንነ እየትንነ ሄዶ ምናልባት እሱ የሆን ይ ማስባለሁ ደመና እያልደረሰ ምድብ ላይ ያልከበ ነገር ነው። ስለዚህ እዚሁ ጋር እኛ ጋር ነው ማለት ነው። የእኛ ደስታ ወይ የኛ ሀዘን የእኛ ምናምን ነው። እና አንዳንዴ ይቆማል፣ አንዳንዴ ይመጣል። ከእነሱ ጋር ኤክስፔሪንስ አድርግ የነበረው ጄስ ፓርቱን በጣም የገዘፈ ነው። ደመና ላይ ኤልያስ በደመና ያኔ ዘጸአት ላይ ሙሴ ከእስራኤል ህዝቡን ሲያወጣ እስራኤሎችን ሲያወጣ ከግብፅ ወደ አውደ ደመና ና አውደ ሳት ቀን ቀን በወደ ደመና ማታ ማታ ደግሞ በአምደ እሳት ይኖሩ ነበር ይላልና ልክ ደመናው ሲቆም እዛው ይቆማሉ። እዛው ድንኳናቸውን ጥሎ ይኖራሉ። እንዲህ እንዲህ አይነት ኤክስፔሪንስ አለው እየደመና እና አንዳንድ ስራዎች ላይ ሙሴን የመናፈቅም ስራዎች አሉ። የመጸለይ ስራዎችም አሉ። እንደዚህ አይነት ስሜቶች አሉ። አንዳንዴ ደግሞ ደመና ባይት ሰልፍ ራሱ ከባድ ብርሃን የከለለ አይነት ስሜት የሚመጣው ነገር ክልሉን ፕሮቴክት አድርጎናል ልም ብዬ አስብና ስለሚወደድ ነው ምናምን ብዬም እሱን አይነት ስሜት ይሰማኛል። አንዳንዴ ደግሞ ደስታ ይሆናል። ክላውድ ዋይት ሰልፍ ራሱ ጥሩ ነገርም ሊሆን ይችላል። ሁሌ ሀዘን ብቻ አይደለም እና ጥሩ ነገርም ሊሆን ይችላል ብዬ አስባለሁ። ና ላዩ ላይ መሆን ምናምን በቃ እንዳያልክ ግን የመፈለግ ስሜትም አለ። ይሄ ላዩ ላይ የመሆን አንዳንዴ ከችግሮቻችን በላይ የመሆን ፍላጎትንም ጎን ያሳየኛል እና የነዚህ እነዚህ ልምምዶች እነዚህ እነዚህ ስብስቦች ናቸው ደመ ነው እንዴት ነው የሙሉ ጊዜ ሰአሊ መሆን አይከብድም ወይ የስዕል ጥበብን ሄዶ ማድነቅ ሊኖር ይችላል ግን ገዝቶ የራስ ማድረግ ባህል ያለ አይመስለኝም እና ከዛ አኳያ የሙሉ ጊዜ ሰአሊ መሆን ከባድ አይደለም እንዴት ነው በጣም ከባድ ነው እኛ ጋር በጣም ከባድ ነው ትልቁ ቻሌንጅ እሱ ነው ማለት ፍቅሩ ባይኖር መሰጠት ባይኖር ከባድ ሙያ ማለት የስዕል ሙያ ይመስለኛል ወይ ደግሞ ይሄ ጥበባት ጥበብ ሥነ ጽሑፉ እንዳዩ ፊልሙ ባዩ ምኑ ባዩ ላይክ ይሄ ጥበብ ጥበብ ላይ ያሉ ነገሮች እንዳለ ትንሽ ከባድ ናቸው ግን መሰጠትና ፍቅሩ ስላለ ነው ብዬ ነው ማስበው። ለዛ ነው አሁን አስተማሪነቱም ሲመጣ ሌሎች ስራዎችን ጎን ለጎን ሙሉ ለሙሉ ሰዓት የማይወስዱ ስራዎች ሲሆኑ ጎን ለጎን እድል የሚሰጡ ዛሌ ዩኒቨርሲቲ የሪሰርች ታይም ስለሆነ የሆንም ስራ አሴ ሪሰርች ብዙ ዴቨሎፕ እናደርጋለን ተማሪዎቻችን ጋር ስንሄድ ሞት ሻለ ነገር ያደርገናል። እንደ መምህርም በጥበብ ውስጥም እንዳለ ሰው ወጣቶች በዚህ ስራ ዘርፍ እንዲበረታቱ ምን መድረግ አለበት ትላለህ? ትምህርት እንደ ትምህርት ፖሊሲ አሁን ኦልሬዲ ገብቷል። ከኬጂ ጀምሮ እስከ አስረኛ ክፍል ማለት ነው። ስጣቱ እንዴት እንደሚወድ አናውቅም እንጂ ብዛት ከመሆኑ የተነሳ በቃ የወደድነው ነገር ነው ብዙዎቻችን። ማለት በጣም ደስ የሚል ነው። በጣም የተማማኝ ነገር ነው። ግን አወራረዱ ትንሽ ያስፈራል። አምስት ትምህርት በአንድ ላይ መጥቶ አይነት ሲሆን፣ እንዴት ነው ሁሉንም ማዳረስ ይቻላል? ስነስርት መስጠት ይቻላል? እንዴት እንደሆነ እሱን አላውቅም እንጂ በጣም ጥሩ ነገሩ መምጣቱ ነው። ያ ማለት በሆነ መጠን መሰረታዊ የሆኑ ነገሮችን እንዲያገኝበት ያደርጋል ብዬ አስባለሁ። እሱ እሱም አንድ ነገር ነው። ሌላው ግን ምንድነው የሚዲያውም ጥሩ ነው። አሁን እናንተም ኦልሞስት እኔ ጋር መጣችሁ አይደለም እንግዲህ፣ አሁን ፋናም፣ ኢቢኤስም፣ ሌሎችም ቴሌቪዥኖች ምናምን በደንብ እየሰሩ አይደለ ሁድሁድ ስዕል ሲታይ ሄደው ያሳያሉ። በሚዲያ ሰው ስለማይሄድ ቢያንስ በቴሌቪዥን በሶሻል ሚዲያ ምናምን የመምጣቱ ነገር አዌርነሱን በሆነ መጠን ቅርብ ያደርገዋል ብዬ አስባለሁ። እንደገና ሌሎች ሶሻል ሚዲያዎችን በደንብ ቢጽፉ አይደለ ቢያወሩበት በደንብ ቢዘግቡት ምናምን ለብዙ ሰዎች አዌርነስ መስጠት የተቻለ። ምክንያቱም ይሄ ሉ ግን ቤተሰብ ዴቨሎፕ ያደርግ ወጣቶችን በራሳቸው ሰዓት የሆነ ሰዓት ወክ እያደረጉ ሶሻል ሚዲያው ላይ በደንብ ስላለ ማለት ነው ማስታወቂያው እና የሄዱ ቢያዩ በጣም ኢንከሬጅ ያደርጋል ብዬ አስባለሁ። እሺ አለማየሁ ቢረቱ ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ አመሰግናለሁ። እኔም በጣም አመሰግናለሁ። ኤደንን እንዲሁም እንግደዋን አለማየሁ ቢራቱን በእጅጉ እናመሰግናለን። አሁን ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ምዕራብ ኢትዮጵያ የተከሰተው ድርቅ በርካታ ብርቅዬ ዱር እንስሳት በሚኖሩበት ቦረና ብሔራዊ ፓርክ ላይ ጫና መፍጠሩ ተሰምቷል። ከ10 ዓመት በፊት በአምስት አካፋዮች ተለይቶ በተመሰረተው በዚህ ፓርክ ውስጥ የደረሱ የቅርብ ጊዜ ችግሮችን ሊያሳየን ዳዊት ገልሞ ተሰናድተዋል። በመቀጠል ይቀርባል። የደቡብ ኢትዮጵያው ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ሕይወት አደጋ ላይ ጥለዋል። ከአስር ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጎዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ። በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ ከርከሮና አጋዛ የያዘን ናቸው። ምክንያቱም የሚግጡት ሳር የላቸውም፣ የመጠጥ ውሃም የላቸውም። በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው። የሜዳ አህያዋ በጣም የተጎዳችው ግጦሽና ሳር በማጣቷ ነው። እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት። ወጣት ሮባ ዴንግ የቦረና ብሔራዊ ፓርክ አስጎብኚ ነው። ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል። አሬኒ በድርቁ ምክንያት የሞቱ 43 የሜዳ አህያዎችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል። አሁንም ዝናቡ በጊዜ ካልጣለ ይላል ሮባ በተለይ በኢትዮጵያና በኬንያ ብቻ ዝርያዋ እንደሚገኝ የሚነገረው ና ግሬብ ዘብራ በመባል የምትታወቀው የሜዳ አህያ ቁጥር ሊያሽቆለቆል ይችላል ሲል ስጋቱን ይገልጻል። ግሬብ ዘብራ ከሚባለው ዝርያ ብቻ የሞቱ ሶስት የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ እያቀረብን ያለነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው ነው እየሰራን ያለ ነው። እንግዲህ የእድል ነገር ሆነው ከግሬቭ ዜብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀጥል ከሆነ በጣም አስቸጋሪ ነው የሚሆነው። የፓርኩ ሰራተኞች አሁን የእንስሳቱን ሕይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኑባቸዋል። ፓርክ ቦረና ከጅሩ በአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን ሁለት በመቶ ቢሆን ነው ደገርሲ ኩኒንጋ ሚቲ ደንዳሚ ሞቱማ ጋር ደንዳሚ እየተሰጠ ያለው ድጋፍ በቂ አይደለም። መንግስትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው። ምክንያቱም ይህ ሀብት አንድ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬቭ ዜብራ የምትባለዋ የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል። አቶ አራርሳ ረጋሳ የኦሮሚያ ደን ና የዱር እንስሳት ጥበቃ ና ልማት ድርጅት ስራ አስፈጻሚ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ ያለመሆኑን የገለጹት ኃላፊው በኢትዮጵያ ና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግነን ብለዋል። እኛ ትኩረት ሰጥተን ድጋፍ እያደረግን ያለነው ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮር ነው። አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬቭ ዘይብራን ቁጥር ሊያምንምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል። በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግሥታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል። የቦረና ብሔራዊ ፓርክ ከግሬቭ ዘብራ የሜዳያ በተጨማሪ በፓርኩ ብቻ የሚገኙ ሶስት አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከቦረና ብሔራዊ ፓርክ።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 በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስድናል። ህገወጥ አሳ ማስገር ከተደራጁ ወንጀሎች ጋር በቅርበት የተሳሰረ በብዙ ቢሊዮን ዶላር የሚገመት ዓለም አቀፍ ኢንዱስትሪ ነው። የአየር ንብረት ለውጥ የዓለምን ውቅያኖሶች እያሞቀ በሚገኝበት በዚህ ሰዓት ንግዱ ለደህንነት የበለጠ ስጋት ይፈጥራል ሲል አንድ የብሪታንያ ተቋም አመላክቷል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዲ ወልድ ያሰማናል። የጸጥታና የደህንነት ተቋም የሆነው የእንግሊዝ ዘውዳዊ አገልግሎት ተቋም በወጣው ሪፖርት እንዳለው ህገወጥና ቁጥጥር የማይደረግባቸው አሳ አስጋሪዎች በአመት 36.4 ቢሊዮን ዶላር ያንቀሳቅሳሉ። ይህም 33 በመቶ የሚሆነውን የዓለም አሳ ምርት ይሸፍናል። የአየር ንብረት ለውጥ ውቅያኖሱን ባሞቀው መጠን አሳዎቹ ቀዝቃዛ ወደ ሆነውና ጥልቀት ወዳለው የውሃ አካል ይሸሻሉ። ሕገወጥ አስጋሪዎቹም አሳዎቹን ተከትለው እንደሚሄዱ ይጠበቃል። ሎረን ያንግ ከእንግሊዝ ዘውዳዊ አገልግሎት ተቋም የሚያክሉት አለ። አሳዎቹ ከባህሩ ዳርቻ እየራቁ በሄዱ መጠን ሰዎች እየተከተሉ ነው። አሁን ያለውን የውሃ ድንበር ተሻግረው ሊርቁ እንደሚችሉ ትንበያና ስጋት አለ። ሕገወጥ አስጋሪዎቹም አሳዎቹን ይከተሏቸዋል። ይህም በተራው በባህር ዳርቻ ያሉና ኑሯቸው ከአሳ ጋር ቁርኝት ያለው ማህበረሰቦች ላይ ተጽዕኖ ያስከትላል። ሎረን ያንግ ይቀጥላሉ። መተዳደሪያቸው ችግር ውስጥ በሚወድቅበት ጊዜ ወደ ህገ ወጥ አስጋሪነት ሊሸጋገሩና ወደ ወንጀል ድርጊቶች ሊገቡ ይችላሉ። ከአደንዛዥ ዕፅ፣ ህገ ወጥ የሰዎች ሽግግርና፣ ሰዎችን በስራ ላይ መበደል ከመሰሉ ሌሎች ወንጀሎችም ጋር ግንኙነት ይኖረዋል። በርካታ ሀገራት የባህር ድንበራቸውን ለመጠበቅ አቅም የላቸውም። በአፍሪካና ደቡብ አሜሪካ በባህር ዳርቻ የሚኖሩ ማህበረሰቦች እንደሚሉት እንደ ቻይና ካሉ አገራት የሚመጡና በከፍተኛ ደረጃ አሳን የሚሰበስቡ መርከቦች ክምችቱን በመሸርሸር ላይ ናቸው። በካሜሩን የሚኖረው አሳ አስጋሪው አልፍሬድ ስለደረሰባቸው ችግር ይናገራል። ቻይኒስ ቻይናውያን አስጋሪዎች ከመምጣታቸው በፊት አንድ አሳ አጥማጅ በቀን ጥሩ የሚባል የአሳ መጠን ይሰበስብ ነበር። አሁን ግን ለእኛ አሳ አጥማጆች ጥሩ ጊዜ አይደለም፣ ሁኔታዎች ከብደዋል። ቻይና መርከቦቿ ሕገ ወጥ ስራ ላይ መሰማራታቸውን ትክዳለች። የአሜሪካው የባህር ድንበር ጠባቂ ዘብ እንደሚለው በእንደ አውሮፓን አቆጣጠር 2021 ሕገ ወጥ አስጋሪዎች የባህር ላይ ዘራፊዎችን በመተካት ከፍተኛ የደህንነት ስጋት ጋርጠዋል። በእንግሊዝ የወጣው ሪፖርት እየሞቀ ያለው የደቡብ ቻይና ባህር የሽኩቻ መድረክ መሆኑን ጠቁሟል። አሳ የሚሰገሩባቸው የባህር አካላትና የውሃ ድንበሮች የውዝግብ እንዲሁም የትጥቅ ግጭት መንስኤ ሆነዋል ብሏል ሪፖርቱ። ሎረን ያንግ ይህን ያስረዳሉ። ብዙዎች ቻይና የውሃ ድንበሬ ብላ የሰየመችውን ከማክበር ጋር ያገናኙታል። ቻይናውያኑ ድንበሩን በታጣቂ ሚሊሻ ያስጠበቃሉ። ይህ ከብዙ ነገሮች ጋር ይያያዛል። ቀድሞንም ያለውን ውጥረት የአየር ንብረት ለውጡ እንደሚያባብሰው ይጠበቃል። ትንበያዎች እንደሚያሳዩት የአየር ንብረት ለውጥ ችግር አባባሽ መሆኑን ነው። የውቅያኖስ ሀብቶችን በዘላቂነት ለመጠቀምና የተጠበቁ የውሃ አካላትን ለመመስረት ያለመ ዓለም አቀፍ ስምምነት ከሁለት ሳምንት በፊት በተባበሩት መንግስታት ድርጅት ተፈርሟል። ሎረን ያንግ ስምምነቱን ተግባራዊ የማድረግ አስፈላጊነትን ያስረዳሉ። በአየር ንብረት ለውጥ ሳቢያ በውቅያኖሶች ላይ የሚመጣውን ችግር ለመከላከል የምናደርገው ጥረት መልካም ቢሆንም ስምምነቶች ተግባራዊ መሆናቸውን ለመቆጣጠር ያለንን አቅም ማጉልበት አለብን። መንግስታትና ዓለም አቀፍ አካላት ሕገ ወጥ አሳ አስጋሪዎችን እንዲከላከሉና የውሃ ድንበራቸውን እንዲቆጣጠሩ እንዲሁም ህገ ወጥ አሳስጋሪዎች ለአጠቃላይ ወንጀል መበራከት ያላቸውን አስተዋጽኦ በማጤን ቁጥጥር እንዲያደርጉ በእንግሊዝ የወጣው ሪፖርት ጥሪ አድርጓል። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽት።